ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ደራሲና ጋዜጠኛ ገነት አየለ መንግሥቱ ኃይለ ማርያም ትዝታዎች መጽሐፎ ላይ እንደጠቀሱት የቀድሞ የኢትዮጵያ ፕሬዚደንት መንግስቱ ኃይለ ማርያምን ያገኟቸው ከ1966 ህዝባዊ አብዮት ክስተት በኋላ በ ሃያ አምስተኛ ዓመቱ ነበር። ቀደም ሲል በቴሌቪዥን እንጂ በአካል አግኝተዋቸው እንደማያውቁም ገልጠዋል። ከሚኒሊክ ቤተ መንግስት የነበሩትን የቀድሞውን ፕሬዚደንት መንግስቱን ጋንሂል የስደት መኖሪያ ቤታቸው ለመጀመሪያ ጊዜ ሲያገኟቸው ደዜግነቶ ምን ነበር የተሰማሁት? አመሰግናለሁ ስለ ጥያቄው። በመጀመሪያ ጊዜ ሳገኛቸው እንግዲህ ቀድሞ እንደ ማንኛውም ኢትዮጵያዊ ርዕሰ ብሔር ሆነው የሀገር መሪ በነበሩ ጊዜ በሩቁ ከማያቸው በስተቀር በገጽ እንደዚህ አግኝቻቸው አላውቅም። ስለዚህ አሁን ከስልጣን ከወረዱ በኋላ በስደት ባሉበት ሀገር ሄጄ ሳያቸው መጀመሪያ ያው እንግዲህ ትንሽ የመደንገጥም ነገር አለ፣ የመገረምም። በሩቁ የምናውቀውን ሰው በአካል ፊት ለፊት ሲያዩ ትንሽ ያስደነግጥ ይችላል። በተለይም እሳቸው ያው መንግስቱ ኃይለ ማርያም ናቸው እና መጀመሪያ ላይ ትንሽ ግር ብሎኝ ነበረ። ይሄ ነው የተሰማኝ ስሜት። በስደት ጊዜያቸውን የሚያሳልፉት እንደምን ነው ሶስ ካገኟቸው ጊዜ ድረስ ወይም ከዛ በኋላ የማግኘት እድሉም ገጥሞት ከሆነ የስደት ህይወታቸውን በምን ሁኔታ ላይ እንደሚያሳልፉ ነው የገለጹሎት ከቤተሰባቸው ጋር አ እንግዲህ አሁን ያሉበት ያው እዛው ዚምባብዌ ጋን ሂል ውስጥ ባለው መኖሪያ ቤታቸው ነው። ደጋግም የሚያየዋቸው እና አብዛኛውን ጊዜ በመጽሐፍ መጽሐፎቻቸውን እያዘጋጁ ነው በማንበብና በተረፈ ደግሞ፣ በሌላው ጊዜያቸው በትርፍ ጊዜያቸው ስፖርት በጣም ይወዳሉ። በቴሌቪዥን ያሉ የስፖርት አይነቶችን ይከታተላሉ። ከዛም ሌላ ራሳቸውም የተዋጣላቸው የቴኒስ ተጫዋች ናቸው። ስለዚህ እስካሁን ድረስ እኔ እስከማውቀው በቅርቡ ጊዜም እንዳየኋቸው በሳምንት በተደጋጋሚ በየጊዜው እየሄዱ ቴኒስ ይጫወታሉ። አሁን ደግሞ ጎልፍም ጀምረዋል። እንግዲህ ያው በጡረታ ላይ ያለ ሰው የሚያዘነ ብለው ወደዛ ነው መሰለኝ እና እንደዚህ ያሉ የስፖርት አክቲቪቲዎችንም ያደርጋሉ። በተረፈ አብዛኛው ያው በመጽሐፍና በማንበብ ነው ጊዜያቸውን የሚያሳልፉት። አንድ ጊዜ ፖለቲከኛ የነበረ ሰው ሁሌም ፖለቲከኛ እንደሆነ ነው የሚያልፈው የሚባል ነገር አለ። የሀገር መሪ ናቸው። ከፖለቲከኝነታቸውም አልፈው ስለ ሀገራቸው በስደት ህይወት ላይ ሆነው በምልሰት ሲመለከቱ አገራቸውን ሁኔታ በምን መልኩ ነው የሚረዱት? በአሁኑ ወቅት ያላቸውስ የቅርብ ክትትል ምን ይመስላል? አዎ መቼም መንግስቱ ኃይለማርያም ድሮም ከሚታወቁባቸው ነገር አንዱ አገር ወዳድ ናቸው፣ አገራቸውን በጣም ይወዳሉ የሚለውን ያው ሁሉም ሰው ጠላታቸውም፣ ወዳጃቸውም የሆነ ሁሉ የሚስማማበት ነው። እኔም ይህንን በዓይኔ ያየሁትና ልመሰክር የምችለው ነው። እጅግ ከፍተኛ የሆነ የሀገራቸውን አፍቆትና ፍቅር አሁንም በልባቸው የነደደ ነው አለ በሚናገሩት በሁኔታቸው በሚያደርጉት ነገር ሁሉ ኢትዮጵያ ነች ሁልጊዜ የምትታያቸው እና በስደት መኖራቸው እና በተለይም እንደሳቸው በስልጣን ላይ ኖሮ አሁን ከዛ ሁሉ ተገልሎ ብቻውን የሚኖር ሰው የሚሰማው ቅሬታ እና ሀዘን እንዳለ እንደጠበቀ ሆኖ፣ ነገር ግን በሀገራቸው ጉዳይ ላይ በጣም በቅርብ ይከታተላሉ። ሁሉንም ነገር ማለት በፖለቲካውም፣ በሶሻሉም፣ በኢኮኖሚውም ያለውን ነገር ሁሉ በሚችሉት ሁሉ ይከታተላሉ፣ በሬዲዮም በጋዜጦች እንኳን ብዙም ባያገኙም በቴሌቪዥን በቪኦኤ በየቦታው የሚተላለፉትን በተቻለ ሁሉ እየተከታተሉ በቅርበት ለመረዳት ይሞክራሉ። የእሳቸውንም አስተያየት ይሰጣሉ። አሁንም በብዙ ጉዳዮች ላይ ሀሳብ አላቸው። እንዲህ ቢሆን ይሻላል፣ እንዲህ ቢሆን ኖሮ ጥሩ ነበር የሚሉት ብዙ ነገር አለ እና ይህንን ለእኔም ብዙ አካፍለኛል እና አሁንም የነቃ ነው። አስተሳሰባቸውም ስሜታቸውም እንደዛው እንደ ድሮ ነው ማለት ይቻላል ስደት በሀገር መሪ ደረጃ ቀርቶ በማንኛውም ዜጋ ዘንድ ምዕራቡ ዓለም በምቾትም ላይ እንኳን የሚኖረውን ዜግነት ወስዶ ሁሉ በብዙ ነገሮች ያውካል የማንነት ጥያቄ ሁልጊዜም እስከ ህልፈተ ህይወት ድረስ የማይቋረጥ ነው ከዛ አኳያ ቀድሞ ፕሬዝደንት መንግስቱ ኃይለማርያም የስደት ህይወት ተሞክሯቸው ምን ይመስላል ምን ያሳደረባቸው አሉታዊ ተጽዕኖዎች አሉ ማለት ይቻላል ሰው በእርግጥ ስደት ለማንም ከባድ ነው። በሳቸው ደግሞ በተለይ የበለጠ ነው። ምክንያቱም ከዚሁ ከስደቱ ጋር ተያይዞ ብዙ የመቆጨት ነገር ስለሚጨመርበት፣ ከዛም ሌላ ደግሞ እንደልባቸው እንደ ማንኛውም ሰው ወጥተው መግባት የማይችሉ፣ በሌላ አነጋገር እንደው ቃሉ ትንሽ ጠበቅ ያለ ቢሆንም እንደ እስረኛ ሆኖ የሚኖሩ ሰው ናቸው ማለት የመንቀሳቀስ ነጻነታቸው የተገደበ ባይሆንም ማለት በዚምባብዌ መንግስትም ሆነ በሌላ የተገደቡበት ነገር ባይኖርም ያው እንደ ልባቸው እንደ ማንኛውም ተራ ሰው ሆኖ መንቀሳቀስ የሚችሉ አይደሉም። በዚህ ምክንያት ይሄ ከፍተኛ ተጽዕኖ አለው በሳቸው ላይ ከዛም ሌላ ደግሞ ያው እንግዲህ የቁጭቱ ያለፈው ነገር እንደዚህ ብናደርገው ኖሮ ይሻል ነበር ወይ፣ ወይም ደግሞ ለምን እንደዚህ ደረሰብን የሚለው ተጨማሪ ጫና ነው እና በዚህ ምክንያት ያው እንግዲህ ትንሽ ከበድ ሳይላቸው የሚቀር አይመስልም። ነገር ግን ሌላ አማራጭ የለም። መቼም ለጊዜው በስደት ህይወትን በመቅመስ ሁለተኛው የሀገር መሪ ናቸው። ቀዳማዊ ኃይለሥላሴ በአምስቱ አመት የጣሊያን ጦርነት ወረራ ጊዜ ለስደት ወጥተዋል። አምስት አመት ቆይተው ግን በእርግጥ ወደ ሀገራቸው ተመልሰው ዙፋናቸው ላይ ተቀምጠው ከኢትዮጵያን ከዛ በኋላ ለመምራት ችሏል። የቀድሞ ፕሬዚዳንትን ልዩ የሚያደርገው ከዚህ በኋላ የመመለስ እድሉ አይኖራቸውም በህይወት እያሉ ይህንን ውሳኔያቸውን ዞር ብለው ሲመለከቱት ከምን አኳያ ያዩታል? በእርግጥ እንደሚያውቁት ተደጋግሞ የሚነሳው የአፄ ቴዎድሮስ አድናቂ ከሆኑት ኢትዮጵያውያን ምናልባትም በግንባር ቀደምትነት ከሚጠቀሱት እሷቸው ናቸው ያለው ክርክር በአንድ በኩል ትክክል ነው። መሄዳቸው አግባብ ነበር የሚሉ አሉ። በሌላ በኩል ደግሞ ምክንያቱም የሀገር መሪ ሆነው እጅ መስጠትም እንደማይገባቸውና እንደ ቴዎድሮስ የሞደቁ ነገር ካሁን ካለንበት ክፍለ ዘመን አኳያ አብሮ ሊሄድ የሚችል አይደለም፣ ሁለቱ የተለያየ ክፍለ ዘመናት ስለሆኑ ብለው፣ በሌላ በኩል ሌላ የመከራከሪያ ሀሳብ የሚያነሱ አሉ። በዚህ ሁሉ ክርክሮችና አታያዮች መካከል የሳቸው ከዛ ሁኔታ ላይ በፈቃዳቸውም ሆነ ወይም ደግሞ ባሉ ውስጣዊም ሆነ ውጫዊ ተጽዕኖዎች የስደት ህይወቱን መግፋታቸው በውስጣቸው የሚያሳድርባቸው ወይም የሚያሳደርባቸው ጽጸት ወይም ቁጭት ስሜቶች ይታያል፣ በእሳቸው ላይ። አዎ በጣም ይታያል። እንግዲህ እሳቸው በመጽሐፌም ላይ ባለፈው በሰጡኝ ኢንተርቪው በግልጽ እንዳስቀመጡት እሳቸው የሚሉት ምንድን ነው? ለመውጣት በመገደድ ነው ማለት። መገደድ ማለት ሁኔታዎቹ በጣም እየገፉና እየተጫኗቸው ሲመጡ፣ በወታደራዊ መስክ ያለው ሁኔታም በፍጹም እየተበላሸ ሲመጣ፣ የሚቻለኝን ሁሉ አድርጌ እስከ መጨረሻው ለመታገል ነበር የፈለግኩት ነው የሚሉት። ስለዚህ ይህንን ቴዎድሮስ ለምን አልሆኑም የሚለውን ጥያቄ እኔም አንስቼባቸው ነበረ። ነገር ግን እሳቸው ከሀገር የወጣሁት እንደገና በሌላ ፍሮንት፣ በሌላ ግንባር ከኬንያም፣ ከምንም ከቻይናም፣ ከምንም ብዬ እንደገና ትግሉን ለመቀጠል ነው የሚሉት። እሳቸው ትግሉን ለመቀጠል ነበረ ሐሳቤ። ነገር ግን በምን አይነት ሁኔታ እንደሆነ ያው በግልጽ በዝርዝር አስቀምጠውታል። በዛ ተገድጄ በድንገት ራሴን ዚምባብዌ ውስጥ አገኘሁት አይነት ነገር ነው የሚሉት ። ስለዚህ ይሄንን እሳቸው የሚሉትን አንድምታ ከያዝን ወደው ሳይሆን በግድ ነው የወጡት ማለት ነው ከሀገር። ስለዚህ ይሄ የሁኔታዎች መረባረብና በላያቸው ላይም የነበረው ተጽዕኖ፣ በመሬት ላይ ያለውም ሁኔታ አስገድዷቸው ስለሆነ ነው እንጂ የወጡት በፈቃደኝነት ወይም ደግሞ ፈልገው በቃ ይሄ ነገር ሁሉም ነገር ይቅርብኝ ብለው ግፍ አድርገው ጥለው ለመሄድ የፈለጉ አይመስለኝም፣ ከነገሩኝ ማለቴ ነው ከሳቸው አባባል እና በዛ ምክንያት ስለሆነ የወጡት ቁጭቱ እንዳለ ነው ለምን ሌሎችም አልተባበሩኝም ማለት መኮንኖቹም አዛዥ ጀነራሎችም በጦር ሜዳ ያለውን ወታደር ሁሉም ጥሎ ወደ አዲስ አበባ እየተመመ መጣ ነው የሚሉት እና ይሄ እንግዲህ ከአስራ ሰባት አመት ትግልና ጥረት በኋላ በአስራ ሰባቱ አመት የእሳቸው አመራር ወቅት የደረሱ ነገሮች ያደረሱትን ችግር እና የፈጠሩትን ሁኔታ ምናልባት ብዙም ትኩረት የሰጡት አይመስለኝም፣ በእኔ በኩሌ በግል አስተያየቴ ማለት ነው። እና የእነዚህ ሁሉ መደራረብ ተጨምሮ መጨረሻ ላይ አገሬን ለቅቄ እንድወጣ ለስደት ሊዳረግ በቅቻለሁ ስለሆነ የሚሉት የዛ ቁጭት አሁንም አለባቸው። በእርግጥ ከአንድም እስከ ሶስት ተከታታይ ክፍል እንደዚሁ እንደሚጽፉ ባለፈው ገልጠዋል። ወደፊት በሚያትሟቸው ለትምህርት በሚያበቋቸው መጽሐፎች ውስጥ እውነተኛ የሆነውን የወጡበትን ምክንያት በህይወት እያሉ ይገልጻሉ የሚል እምነት አለ። ምክንያቱም ብዙ ሰዎች እሳቸው የሚሰጡትን የጅምላ መልስ አምነው ለመቀበል የሚቸገሩ ሰዎች አሉ። ከአወጣጣቸው ቀድመው ሁኔታዎች ያመቻቹ ይመስላል። ምክንያቱም አጎታቸውን አምባሳደር አስራትን ቀደም ብለው ወደ ዚምባብዌ አምባሳደር ማድረግና ሌሎች ሌሎችም ነገሮችን ቀድመው ወደዛ የማጓጓዝ ሁኔታዎች ስለነበሩ ያ ሆን ተብሎ የታቀደ ነው ብለው አሁንም ድረስ የሚከራከሩ ወገኖች ስላሉ ህዝቡም ደግሞ እንደ ዜግነቱ ያንን የማወቅ መብት አለው። አሁን ካለንበት ሀያ አንደኛ ክፍለ ዘመን አኳያ ያንን ወደፊት በምን መልክ ይገልጹታል የሚል እምነት አለ። እውነት የሆነውን ነገር በይፋ ያውጡታል ወይስ እንደያዙት ሊያልፉ ይችላሉ የሚል ስጋት አለ። አሁን ባለው ሁኔታ እንግዲህ እሳቸው እንደዚህ ነው የወጣሁት ብለው የራሳቸውን ታሪክ አስቀምጠዋል፣ የራሳቸውን ቨርሽን አስቀምጠዋል። ከዛ በኋላ ደግሞ እንደተባለው ሌሎች የተለያየ ሀሳብ የሚሰጡ ሁኔታዎችን ማስረጃዎችንም ከወዲያ ከወዲህ አቀናጅተው፣ አይደለም ይሄ እውነት አይደለም፣ በዚህ አይነት ነው የወጡ የሚሉ ወገኖች አሉ። እንግዲህ እሳቸው ያሉትን ብለዋል። ሌሎች ደግሞ የሚያስቡት አለ። ከዚህ መካከል እውነተኛው የትኛው ነው? እራሳቸው መንግስቱ ደግሞ እስካሁን የተናገሩትን ትተው ወይም ደግሞ ቀኝ ኋላ ዞረው አይ አይደለም፣ ባለፈው ያልኩት ትክክል አይደለም፣ ትክክለኛ የወጣሁበት ይሄ ይሄ ነው ብለው ይላሉ ወይ የሚለው እንግዲህ ጥያቄውን እሳቸው ብቻ ናቸው ይህን መመለስ የሚችሉት። ፋትል ነገሩን ቀይረው አይ ይሄ ትክክል አልነበረም ባለፈው ጊዜ የነገርኳችሁ በትክክል የሆነው እውነተኛው ይሄ ነው ብለው የሚያመጡበት ሁኔታ አለ የለም ለማለት እንግዲህ አስቸጋሪ ነው። ከእሳቸው ነው መምጣት ያለበት። አሁን በሚናገሩትና ወደፊትም እንደሚመስለኝ በመጽሐፋቸው ውስጥ በሚያስቀምጡት ይህንኑ በኬንያ በኩል ፕሬዚዳንት አራት ሞይን ለማነጋገር ሄደው ከዛ በኋላ ኢትዮጵያ ውስጥ እነ ጀኔራል ተስፋዬ ገብረ ኪዳን የመንግስት ለውጥ ማድረጋቸውን ሲሰሙ ወደ ዚምባብዌ እንደተሻገሩ ነው የሚናገሩት። አሁንም ይህንኑ ነው ያረጋገጡት። እንግዲህ ለውጥ ካለ እናያለን። ለጊዜው ግን ይሄ ነው። በዚምባብዌ መንግስት በኩል በአሁኑ ወቅት ምን አይነት ድጋፎች ይደረጉላቸው ነው ያሉት? ዚምባብዌ አሁን ሁለተኛ ሀገራቸው ሆኗል። ለሁላችንም በስደት ላይ ያለነው ሰዎች ያለንበትን ሀገር በዛ መልክ ነው የምናየው። ስለ ዚምባብዌ ያላቸው አተያይ ምን ይመስላል? ከመንግስት በኩልስ የሚያገኟቸው ድጋፎች ምን ይመስላሉ? እሳቸው አሁን ባሉበት ሁኔታ ከዚምባብዌ መንግስት በኩል ሙሉ ድጋፍ ነው ያላቸው። ማለት የሚኖሩበት ቤት ጥበቃ፣ የራሳቸውን ፐርሰናል ጥበቃ ምንድን ነው ጠባቂዎቻቸው በኩል ማለት፣ የዚምባብዌ መንግስት ነው ያንን ሁሉ የሚያመቻቸው፣ ለግል ሴኪሪቲያቸውም ለቤታቸውም፣ ለሁሉም። ከዛም ሌላ ደግሞ የሚኖሩበትንም ሁኔታ የሚያመቻችላቸው የዚምባብዌ መንግስት ነው። እንግዲህ ይህን ጥያቄ እኔም ራሴ አንስቼባቸው ነበር እና እንዴት ነው አሁን ለምሳሌ ፕሬዚዳንት ሙጋቤ በእድሜያቸው ከዘጠና ዓመት በላይ ያሉ ሰው ናቸው፣ እና እሳቸው ያለፉ እንደሆነ ምን አይነት ችግር ሊፈጥሩቦት ይችላል የሚለውን ጥያቄ ሳነሳላቸው ምንድነው ያሉት? እኔ እንደ ባለውለታ ከተቆጠርኩኝ ለዚምባብዌ ህዝብ፣ ለዛኑ ፓርቲ እና ለህዝቡ ነው እንጂ ለአንድ ግለሰብ አይደለም። በእርግጥ አሁን በስልጣን ላይ ያለው ወዳጄ ፕሬዚዳንት ሙጋቤ ነው። ስለዚህ እሱ እስካለ ድረስ ችግር አይኖርብኝም። ወደፊትም የዛኑ ፓርቲ ማለት አሁን እንግዲህ እሳቸው እንደሚሉት መንግስቱ ኃይለማርያም ስለሆኑ ሳይሆን በኢትዮጵያ መንግስት መሪ ሆነው በነበሩበት ጊዜ ለዛኑ እና ለዚምባብዌ አርበኞች የሰጡት ድጋፍ አለ። በኢትዮጵያ ህዝብ ስም ማለት ነው፣ ያው መሪ በመሆናቸው። ስለዚህ ይሄ ዘላለማዊ እና የሚቆይ ነገር ስለሆነ እሳቸውን ደግሞ ይሄ አጋጣሚው መጡ እዛ ዚምባብዌ መቀመጥ ከጀመሩ በኋላ ከዚምባብዌ ህዝብና ፓርቲ የተሰጣቸው ድጋፍ አድርገው ነው የሚቆጥሩት። ስለዚህ ፕሬዚደንት ሙጋቤ ኖሩም አልኖሩም የሚደረግልኝ ድጋፍ ይቀጥላል የሚል እምነት ያላቸው ይመስለኛል። እና አሁንም በስደት ያለውን የኑሯቸውን ሁኔታ ያመቻቸላቸው ያው የዚምባብዌ መንግስት ነው። በዚህ አይነት በጥሩ ሁኔታ ይኖራሉ። እንደሚያውቁት ምናልባትም ኤምዲሲ ሙቭመንት ፎር ዲሞክራቲክ ቼንጅ ዚምባብዌ ውስጥ በተቃዋሚ ፓርቲነት እየተንቀሳቀሰ ነው። የዩኒቲ ገቨርንመንትም ውስጥ እንደዚሁ ስልጣን ተጋርተው አገር መርተዋል፣ በጠቅላይ ሚኒስትርነትም ቦታም ይዘው። ከዛ አኳያ ምናልባት ወደፊት ኤምዲሲ ስልጣን ቢይዝ በዛኑ ምትክ የወደፊት ህይወቴ ምን ሊሆን ይችላል የሚል ስጋት የላቸውም። ዛኑ ፓርቲ ከሳቸው በህይወት እስካሉ ድረስ ይቆያል የሚል ጽኑ እምነት ነው ያላቸው ማለት ነው። አዎ፣ አሁን ባለው ሁኔታ እሳቸው በፍጹም ስለዚህ ስጋትም የለባቸው። ዘና ብለው ነው የሚኖሩት ማለት በዚሁ አይነት ሁኔታ እንደሚቀጥሉ ነው። ይሄ የእሳቸው እምነት ነው። እንግዲህ ከዛ በኋላ ሌላ መንግስት ሲመጣ ምን ያደርጋል የሚለውን ነው፣ በበኩሌ በራሴ በግል አስተያየቴ ማወቅ አልችልም። እሳቸው ግን ምንም የስጋት መንፈስ አያሳዩም በዚህ በኩል። አሁን በሚሊዮን የሚቆጠሩ ኢትዮጵያውያን ጋር ከሚያጋራቸው ነገሮች አንዱ የስደት ህይወት ነው። የስደትን ህይወት በየዕለቱ እየኖሩት ስለሆነ የሌሎች ኢትዮጵያውያንን በስደት ላይ በመላው ዓለም ተበትኖ ያሉትን ህይወትስ በምን መልኩ ነው የሚያዩት? ለሌሎች ስደተኞች ህይወትስ ያላቸው አታያይ ምን ይመስላል? አዎ ስደተኝነትን እንግዲህ ራሳቸውም እየኖሩት ያለ ህይወት ስለሆነ የሌሎቹን ችግርና ጭንቀት ወይም ደግሞ የሚደርሰውን ሁኔታ ሁሉ ይጋራሉ ማለት ይቻላል። ነገር ግን እሳቸው ደግሞ ከሌሎች ስደተኞች በጣም በተሻለ ሁኔታ የሚኖሩበት ሁኔታ ስላለ፣ ማለት ለዕለት ምግባቸው ወይም ደግሞ ምን ሆናለው እንዴት ሆናለው የሚል ችግር ስለሌለባቸው ሙሉ በሙሉ ይረዱታሉ የሚለውን ትንሽ መገመት ያስቸግራል። ነገር ግን ከራሳቸው አንደበት እንደሚሰማው በስደት ለሚኖሩ ሰዎች እጅግ ያዝናሉ። ከሀገር ወጥቶ መኖር ምን ማለት እንደሆነ ይሰማቸዋል። በሌላ አንጻር ደግሞ በእሳቸው ዘመን በስደት ለመኖር የተገደዱ ሰዎች የሚሰማቸውንም እንግዲህ ያንንም አብረው ማየት የሚያስፈልግ ይመስለኛል። እሳቸው ዛሬ ስደተኛ ቢሆኑም በእሳቸው ዘመን ደግሞ ስደተኛ የነበሩ ሰዎች አሉ እና ይህንን በሚመለከት ምን ይሰማቸዋል የሚለውን እንግዲህ ትንሽ መገመት በእኔ በበኩል ያስቸግረኛል ያው ሁለቱንም ማየት ያስፈልጋል ማለት ነው ራሴና ጋዜጠኛ ገነት አየለ ስለ ቃለ ምልልሱ እናመሰግናለን እኔም አመሰግናለሁ ስል